የባህል መድረክ ለአስር ወራት ያህል ራሱን እስላማዊ መንግስት ብሎ በሚጠራው ሽብርተኛ ቡድን ተይዛ የቆየችው የበረሃዋ አልማዝ ተብላ የምትታወቀው የሶሪያ ጥንታዊት ከተማ ፓልሜራ ከሁለት ሳምንት ወዲህ በሶሪያው ፕሬዝደንት አሳድ መንግስት እጅ ስር መልሳ በመግባቷ ዓለም ደስታውን አስተጋብቷል። በተለይ ደግሞ የታሪክና የቅርስ ጥናት ዘርፍ ባለሙያዎችን የፓልሜራ መልሶ ነጻ መሆን እሰየው አሰኝቷቸዋል። የሶሪያ ጥንታዊ ቅርስ ጥናት ምሁሯ ፈረንሳይቷ የታሪክ ተመራማሪ አነ ሳርተ ፎሪያ ነገሩ እፎይታን ቢሰጥም ለበረሃ አንቆ ለፓልሜራ አሳድም ቢሆኑ ከአይሲስ አይሻሉም ባይ ናቸው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ በሶሪያ ጥንታዊ ቅርሶች ላይ ከ40 ዓመታት በላይ ምርምርና ጥናት ያካሄዱት አነሳርተፎሪያ ለዶቸቨለ በሰጡት ቃለምልልስ አሸባሪው ቡድን አይሲስ በከፊል ያወደማትና በመንግስታቱ ድርጅት እውቅናን ያገኘችው ፓልሚራን ዳግም መልሶ መገንባት የአሻንጉሊት አሊያም የህፃናት መጫወቻ መንደር ማድረግ ነው ማለታቸውም ተገልጿል። በዕለቱ ዝግጅታችን ራሱን እስላማዊ መንግስት ብሎ በሚጠራው አሸባሪ ቡድን ስር ወድቃ የነበረችውና የዛሬ ሁለት ሳምንት ግድም በሶሪያው ፕሬዚዳንት አሳድ መንግስት ወታደሮች ቁጥጥር ስር መልሳ የገባችውን የሶሪያ ታሪካዊ ከተማ ፓልሜራን አስመልክቶ ከፈረንሳይቷ የሶሪያ ጥንታዊ ቅርስ ጥናት ሞርጋ የተደረገን ቃለ ምልልስ ይዘን ቀርበናል። መልካም ቆይታ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት መዝገብ የሰፈረችው የሶሪያዋ ጥንታዊ ታሪካዊ ከተማ ፓልሜራ በሶሪያው ፕሬዚዳንት አሳድ ወታደሮች ራሱን እስላማዊ መንግስት ብሎ ከሚጠራው አሸባሪ እጅ ካስለቀቁና አካባቢውን ከተቆጣጠሩ ሁለት ሳምንት ግድብ ሊሆናቸው ነው። የሶሪያው ታሪካዊና ጥንታዊ አካባቢ በፕሬዚዳንት አሳድ ወታደሮች ቁጥጥር እንደገባ በተለይ የታሪክና የጥንታዊ ቅርስ ጥናት ጥበቃ ምሁራን ደስታቸውን ገልጸዋል። وأنا <applause> ፈረንሳይቷ የታሪክ ተመራማሪ አኔ ሳርተርፎሪያ ፎሪያ በተለይ በሶሪያ ጥንታዊ ቅርሶችና ታሪካዊ ቦታዎች ላይ ከ አርባ ዓመታት በላይ ጥናት አድርገዋል። እጅግ ታሪካዊና ጥንታዊ ስለሆነችዋ ስለ ሶሪያዋ የበረሃዋ ዕንቁ ስለ ፓልሜራ በርካታ መጽሐፍትን ጽፈዋል። ፈረንሳይቷ የሶሪያ ቅርስ ጥናት ምሁር በሶሪያ ስለሚገኙት ጥንታዊ ቅርሶች በዩኔስኮ በዓለም ቅርስነት እንዲመዘገቡ ከሚያደርጉት ምሁራን ቡድን መካከልም አንዷ ናቸው ናቸው። የሶሪያዋ ጥንታዊና ታሪካዊ ከተማ ፓልሜራ በፕሬዚዳንት ባሽር አልአሳድ ወታደሮች ከአሸባሪው ቡድን ከአይሲስ እጅ ነጻ ከወጣች በኋላ በምን ሁኔታ ላይ ትገኝ ይሆን? እኔ ሳርተር ፎሪያ ፎቶግራፍ እንዳዩ ይገልጻሉ። ባለፉት ቀናቶች በሶሪያ ከማውቃቸው የከርሰ ምድር ጥናት ባለሙያዎች በርካታ ፎቶግራፎች ደርሰውኛል። በእነዚህ ፎቶዎች ላይ እንደሚታየው ከሆነ የበሽር አልአሳድ ወታደሮች ታሪካዊ ቅርሶች ስብርባሪ ያሉባቸውን ቦታዎችን ሲመትሩና ሲለኩ ይታያል። ዛሬ የደረሰኝ ፎቶ ደግሞ ባል የተሰኘው ጥንታዊ ቤተ መቅደስ የውስጠኛው ክፍልን የሚያሳይ ነው። በፊት ይህ ቦታ ላይ ቦምብ አለ ተብሎ ስለሚፈራ ከውስጥ በኩል ፎቶ ማንሳት አይቻልም ነበር። የሶሪያዋ ታሪካዊና ጥንታዊ ከተማ ፓልሚራ ራሱን እስላማዊ መንግሥት ብሎ ከሚጠራው አሸባሪ ቡድን እጅ ነፃ በመሆኗ እፎይታን አግኝቻለሁ። በሌላ በኩል ግን ይህ ተለቀቀች የተባለው ዜና ሙሉ በሙሉ እፎይታ እንዳልሰጣቸው የተናገሩት የሶሪያ ጥንታዊ ቅርስ ጥናት መሆሯ አነ ሳርተር ፎሪያ በመቀጠል እፎይታን አግኝቻለሁ አላገኘሁምም። በእርግጥ ቦታው ከጂሃዲስቶች ነፃ በመሆኑ እፎይታን አግኝቻለሁ። በዓለም የቅርስ መዝገብ ላይ ሰፍሮ የነበረው ታሪካዊው ፓልማይራ ከተማ ላይ ከፍተኛ ጥፋትን አድርሰዋል። ግን እነሱ ከቦታው ላይ ስለለቀቁም ይህን ያህል ቀለለይ ማለት አልችልም። በሽር አልአሳድ ፓልማይራ ከተማ ላይ ምን ያህል ከፍተኛ ጥፋት ማድረሳቸው መቼም ከአእምሮ የሚጠፋ አይደለም። በሶሪያ ከጎርጎሮሳዊ 2012 ዓ ም እስከ 2015 ዓ ም ድረስ በነበረው አብዮት የሶሪያ ጦር ሰራዊት የፓልማይራን ጥንታዊና ታሪካዊ ከተማን ተቆጣጥሮ ሳለ ከፍተኛ ጥፋትን አድርሰዋል። ሰራዊቱ ሮኬቶችና ቦምቦችን በዚሁ ጥንታዊ ታሪካዊ ቦታ ላይ አፈንድቶ የተለያዩ ሐውልቶችን፣ ምሰሶዎችን፣ ማማዎችን አፈራርሷል። ከዚህም በተጨማሪ ጦር ሰራዊቱ አካባቢው ላይ የሚገኘውን ጥንታዊ መካነ መቃብሮች በመሰባበርና በመስረቅ ህገወጥ በሆነ መንገድ አውጥቶ ሸጧል። በዚህም ምክንያት ፓልማይራ አሁንም በአሳድ እጅ ውስጥ እስካለች ድረስ አካባቢው አሁንም ይወድማል፣ በድጋሚም በሌቦች ይበዘበዛል የሚል ፍራቻ ነው ያለኝ። ፓልሚራ ከአሸባሪው እጅ ነጻ እንደተለቀቀች የሶሪያ የጥንታዊ ቅርስ ጥበቃ ባለስልጣን መስሪያ ቤት ዋና ተጠሪ ማሙን አብዱል ካሪም እንደገለጹት ፕሬዚዳንት ባሽር አልአሳድ ፓልሚራን መንከባከብ እንደሚፈልጉ፣ እንዲሁም ይህንን የዓለም ታሪካዊ ቅርስ በመንግስታቱ የሳይንስና የባህል ድርጅት በዩኔስኮ በመታገዝ ዳግም ለመገንባት እንደሚሹ ነው ያመላከቱት። ፓልሚራ ነፃ ወጣች ማለት በሶሪያ የጀመረው የእርስ በርስ ጦርነት አቆመ ማለት አይደለም፣ ያሉት አኔ ሳርተፎሪያ በመቀጠል የብዙሀን መገናኛ ፓልሚራ ከተማ ከአሸባሪው ቡድን እጅ ነፃ የመውጣቷን ዜና በደስታ መዘገባቸውን አውቃለሁ ግን ፓልሜራ ዳግም በፈላጭ ቆራጭ የአሳድ መንግስት እጅ ስር ገባች ማለት በሶሪያ የሚታየው ጦርነት ጨርሶ አበቃ ማለት አይደለም። በዚህም ምክንያት ፓልሚራን በተመለከተ ያለኝ ግምት ሁሉ ጥሩ ነው ማለት አይቻልም። በመጀመሪያ ደረጃ ሰላም መስፈን አለበት። ፓልሚራን መልሶ ለመገንባትና ወደ ቀድሞ አቋሟ ለመመለስ ከመሞከሩ በፊት አካባቢው ደህንነቱ የተረጋገጠ መሆን ይኖርበታል። ፓልሜራ ታሪካዊ ቦታ ላይ ዳግም መጠገን የሚችሉት ነገሮች ሁሉ እንዲ እንዲጠገን ይፈልጋለሁ። በፎቶ ላይ እንደተመለከትኩት የድል ምሰሶ ላይ ያለው አግዳሚ ግንብ ሊጠገን ይችላል። ምክንያቱም ተመቶ ጉዳት የደረሰበት እንጂ በቦምብ በአየር ላይ አልነኮደም። ባል የተሰኘው ቤተ መቅደስ ግን ሊጠገንም ሊታደስም አይችልም የሚል ጥርጣሬ ግን አለኝ። ምክንያቱም ከዚህ ጥንታዊ ቤተ መቅደስ የተራረፉት ትናንሽ ስብርባሪ ድንጋዮች ብቻ ናቸው። እንደኔ እንደኔ ፓልሚራ ሙሉ በሙሉ ዳግም ባይታደስ ልባዊ ፍላጎቴ መሆኑን በግልጽነት እናገራለሁ፣ ያሉት አነሳርቴፎሪያ በመቀጠል፣ ፓልሚራ ሙሉ በሙሉ ዳግም ባይታደስ ልባዊ ፍላጎቴ መሆኑን በግልጽነት እናገራለሁ። ምክንያቱም ፓልሚራ የሚገኘው ጥንታዊ ቲያትር ቤት እድሳት የተደረገለት በጣም በቅርቡ ነበረ። ቲያትር ቤቱ የታደሰበት አዳዲስ ድንጋይ ሁሉ ሳይቀር ይታያል። ቤቱ የጥንታዊነት ታሪክ ሁሉ ጠፍቷል። አሁን ደግሞ ባል የተሰኘውን ጥንታዊ ቤተ መቅደስ ልክ እንደ ቲያትር ቤቱ ቢታደስ ታሪካዊነቱ፣ ጥንታዊነቱ ጠፍቶ በተረት ተረት ላይ የሚሰማው አይነት የአሻንጉሊት አይነት ቤት ይሆናል። ይህ አይነቱ ሁኔታ እንዳይከሰት ስል ነው በአዲስ እንዳይታደስ የምፈልገው። ለአስር ወራቶች ራሱን እስላማዊ መንግስት ብሎ በሚጠራው በአሸባሪው ቡድኑ ተይዛ የነበረችው የሶሪያዋ ታሪካዊ ከተማ ፓልሚራ ከአሸባሪው ቡድን ነጻ ከሆነች በኋላ ያልወደመ ታሪካዊ ቅርስ ይገኛል ብሎ የገመተ ማንም አልነበረም። ታሪካዊ ቅርሶቹ በሚገኙበት አካባቢ የምድር መንቀጥቀጥ እንደደረሰበት የተሰባበረና ጨርሶ የወደመ ፍርስራሽና ስብርባሪ የቀረበት ቦታ ብቻ ብሎ ነበር ዓለም ያመነው። የፕሬዚዳንት በሽር አልአሳድ ወታደሮች ፓልሚራን አስለቅቀው ከያዙ በኋላ እንደታየው ግን በታሪካዊቷና ጥንታዊቷ ፓልሚራ ከተማ የደረሰው ጉዳት ሀያ በመቶ ያህል መሆኑ ነው የታየው። ምናልባት አይሲስ ፓልሚራ ላትመለስ ወድማለች የሚለውን መረጃ ያስፋፋው ዓለም እንዲያምነው ያሰራጨው ፕሮፓጋንዳ ይሆን? አኔሳር ተርፎሪያ እንደሚሉት አሸባሪ ቡድኑ ፓልሚራ ውስጥ እጅግ ግዙፍና ዋነኛ ቅርሶችን ነው ያወደመው። በፓልሚራ ሀያ በመቶ የሚሆነው ታሪካዊ ቅርስ ብቻ ነው የሚለው መረጃ ከወደመው ነገር ጋር ሲነጻጸር በእውነቱ ጥቂት ነው። አሸባሪዎቹም ቦታው ላይ ይገኙ የነበሩትና ዋና የሚባሉትን የዓለም ቅርሶች ነው ያወደሙት። ሁለቱ ጥንታዊ ቤተ መቅደሶች ማለት ባል ቤተ መቅደስ እና ባልሻሜን ቤተ መቅደስ በፓልሜራ ጥንታዊና እጅግ ውብ የእጅ ስራ ውጤቶች ናቸው። ከዚህ ሌላ ሰባት ጥንታዊ የመቃብር ማማዎችና በሀውልቶች ላይ የቆመ ዛቢያ ወድሟል። በርካታ የሐውልት ላይ ገጽታዎች ተሰርቀዋል። እነዚህ ጥንታዊ ቅርሶች በፕሬዝዳንት አሳድ ወታደሮች ተሰረቁ አሊያም በአሸባሪው ቡድን በአይሲስ ተሰረቁ። የከርሰ ምድር ምሁራኑ፣ የታሪክ ተመራማሪዎቹ አሊያም ሌሎች በምርምር ላይ የነበሩት ምሁራን በቀጣይ ለምርምር የሚፈልጉት ቁስና አካባቢ ነው የተጎዳው። ታሪክ ነው የጠፋው። ስለዚህ 20 በመቶ ስንል ማገናዘብ ያለብን ዋነኛና አስፈላጊ ተብሎ በዓለም ቅስነት ከተመዘገበው የታሪክ ማህደር ሀያ በመቶ ድምጥማቱ ጠፍቷል ማለት ነው። ስ ለአስር ወራት በአሸባሪው ቡድን በአይሲስ ተይዛ የነበረችው የሶሪያዋ ጥንታዊቷ፣ ታሪካዊቷ ከተማ ፓልሚራ ላይ ምን መደረግ አለበት? ከሚታደስ መልሶ ቢገነባ መርጣለሁ። ቢሆንም በፓልሚራ ምንም እንዳልደረሰ ሁሉ ሁሉን ነገር መቀበሉን አልደግፍም። ፓልሚራ የደረሰውን ውድመት የሚያሳይ አንዱ ክፍል ለታሪክ ምስክርነት እንደ መታሰቢያ መቅረት ይኖርበታል። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ፓልሚራን አወደምኩ ማለቱ ፕሮፖጋንዳ ነበር ማለት ይሆን? አዎ ይላሉ። የሶሪያ ቅርስ ጥናት ጉዳይ ባለሙያዋ፣ አዎ በእርግጥ ፕሮፖጋንዳ ነበር። በአይሲስ አመለካከት ፓልሚራ በሁለት አይነት መንገድ መውደም እንደነበረባት ማሰቡን ግን በቀላሉ ማረጋገጥ አይቻልም። በመጀመሪያ ፓልሚራ ለምዕራባውያን አንድ ትልቅ ቅርስ መሆኑ አንዱ ነው። ግልጽ ሊሆን የሚገባው ነገር አይሲስ ይህንን የእስልምና ታሪክን የሚመሰክሩ የሚመሰክሩና የሚያሳዩ እንደ መስጊድና የእስላም መቃብሮችን ማውደሙ ነው። በሁለተኛ ደረጃ ፓልሚራ የሶሪያ ማንነት ምልክት በመሆኗ ነው። ለምሳሌ በሶሪያ የፖስታ ቴምብሮች እንዲሁም በመገበያያ ገንዘብ ላይ ሁሉ የፓልሚራ ጥንታዊ ቅርስ ምስል ተቀርሶ ይገኛል። የታሪክ ተመራማሪዋ የፓልሚራን ነፃ መውጣት እንዴት ይመለከቱት ይሆን? የፓልሚራ ነፃ መውጣትስ ፕሬዚዳንት ባሽር አል አሳድ የግል ጥቅማቸውን ሊያስጠብቁበት ነው ሲሉ ያስባሉ? በጎርጎሮሳውያኑ 2015 ዓ ም ግንቦት ወር ፕሬዚዳንት ባሻር አልአሳድ ፓልሚራን እያወቁ ራሱን እስላማዊ መንግስት ብሎ ለሚጠራው አሸባሪ ቡድን መልቀቃቸው የፖለቲካ መጠቀሚያ ኢላማ አድርገው ነበረ። ስልታቸው የነበረው አይሲስ ፓልሚራን ሲቆጣጠር ምዕራባውያን ይህንን የዓለም ቅርስ ቦታ ለማስለቀቅ ለእርዳታ ይመጣሉ ብለው በማሰብ ነበረ። እናም በመጀመሪያ ያሰቡት አልተሳካላቸውም። ምክንያቱም ምዕራባውያኑ እንደ አሳድ የመሰለውን ፈላጭ ቆራጭ መርዳት ባለመፈለጋቸው ነበር። የሶሪያ አየር ኃይል ተቆጣጣሪዎች የአይሲስን ሰራዊቶች በረሃውን አቋርጠው ወደ ፓልሚራ እየተጠጉ መሆናቸውንም በትክክል አይተውም ነበር። ጽንፈኞቹን ለመከላከልም የወሰዱት ምንም አይነት እርምጃ አልነበረም። ምክንያቱ ደግሞ ምዕራባውያን ፓልሚራን ለመከላከል ይመጣሉ ብለው በማሰብ ነበር። ጂሃዲስቶቹ ወደ ፓልሚራ እንዳይገቡና ታሪካዊውን ቦታ እንዳያወድሙ ከመከላከል ይልቅ ቦምብና ሮኬቶችን ያዘንቡ የነበሩት አሌፖ ከተማ ላይ ነበር። አሁንም የሚታየው የዚሁ አይነት ተመሳሳይ ሁኔታ ነው። ፕሬዝዳንት አሳድ ሩሲያና ህዝቦላን አስከትለው ፓልሚራን ከአይሲስ ነፃ አድርገው ድል እንደቀናቸው ደግሰዋል። አሳድ በቀጣይ ምዕራባውያን ለሰላም ድርድር ይቀበሉኛል ብለው ተስፋን ሰንቀዋል። ይህ ደግሞ የፖለቲካ ጨዋታ ነው ፈረንሳይቷ የሶሪያ የቅርስ ጥናት ጉዳይ ባለሙያ አኔ ሳርተር ፎሪያ በመቀጠል አሳድ ገና ለመናገር አሲሉ ነው መዋሸት የሚጀምሩት የሶሪያውያንን ስልት ከ40 ዓመታት በላይ አውቀዋለሁ በ1971 ዓ ም ወደ ሶሪያ እንደመጣው ከፕሬዚዳንት ባሽር አልአሳድ አባት ጋር ተገናኝቼ ነበር ፕሬዚዳንት አሳድ የአባታቸውን በትረ ስልጣን ሲረከቡ ቦታው ላይ ሆኜ ለመከታተል እድሉ አጋጥሞኛል። በሶሪያ በጎርጎሮሳውያኑ 2011 ዓ ም አብዮት ሲጀምር ቦታው ላይ ነበርኩ። ባሽር አልአሳድን አጭበርባሪ ሆነው ነው ያገኘኋቸው። በሶሪያ ማፊያና አምባገነን መንግስት ነው ያለን ሊ የአሳድ አንደኛና ዋነኛ ዓላማ ሶሪያ እሳቸው እንደሚፈልጓት በዚሁ እንድትቀጥል በስልጣን መቆየት ነው። ሶሪያን የራሳቸው የግል ሀብታቸው አድርገው ነው የሚቆጣጠሯት። በዚህም ምክንያት የተፈለገውን ነገር ሁሉ ያደርጋሉ። ሶስት መቶ ሺህ ሰዎችን መጨፍጨፍ ማለት ለእሳቸው ምንም ማለት አይደለም። ሶሪያውያን ከቤት ከሀገር ቀያቸው እንዲፈናቀሉ ዳርገዋል። በርካቶች በእስር ቤቶች በእንግልት ተገለዋል። ሲሉም አኔ ሰርተር ፎሪያ ገልጸዋል። ተደራዳሪዎቹ ከአሳድ ጋር ለድርድር በጠረጴዛ ዙሪያ መቀመጥ የሚፈልጉ ከሆነ ትልቅ የመደራደሪያ ነጥብን ይዘው መቅረብ ይኖርባቸዋል። ምክንያቱም ለድርድሩ የሚቀመጡት ከሰይጣን ጋር በመሆኑ ነው ሲሉም አነ ሳርተር ፎሪያ አስተያየታቸውን አክለዋል። ግን ፓሊሚራ አሁንም መጠቀሚያ ሆና ትቆይ ይሆን? አዎ አሳድ በፓልሜራ እንዴት መጠቀም እንደሚችሉ ጠንቅቀው ያውቃሉ። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ከፓልሜራ በመውጣቱ ደስተኛ ነኝ። ነገር ግን አይሲስ ከፓልሜራ በመውጣቱ አሳድን አላመሰግንም። የሶሪያ ጦር በፓልሜራ የአርባ ሰዎች አስክሬንን የያዘ የጅምላ መቃብር ማግኘቱ ተዘግቧል። በአሸባሪው ቡድን አንገታቸውን ተቀልተው አሊያም በጥይት ጭንቅላታቸውን ተመተው እየተገደሉ መሆናቸው ነው የተመለከተው። መቀመጫውን በለንደን ያደረገው የሶሪያ የሰብአዊ መብቶች ታዛቢ ጽንፈኛው ታጣቂ ቡድን አይሲስ በርካታ ሰላማዊ ሰዎችን ገድሎ ከፓልሜራ ከተማ ወጣ ብሎ በሚገኙ አካባቢዎች ቀብሯል ሲልም አስታውቋል። ፓልሜራ በቀጣይ የዓለም የቅርስ ማህደር ሆና የዓለም ታሪክ ተመራማሪዎችን ታሰባስብ ይሆን? ይህ በጊዜው የሚታይ ይሆናል። አድማጮች፣ የዛሬውን መሰናዶዌን እዚህ ላይ አጠናቀቅኩ። አዜብ ታደሰነኝ ጤና ይስጥልኝ።